ከኤስቢኤስ አማርኛ ጋር ኖት። ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። በቅድሚያ ዶክተር ማየነሽ ስዩም፣ በቪክቶሪያ የሴቶች ህብረት ፕሬዚደንት፣ ጽጌሬዳ መኮንን፣ በቪክቶሪያ የሴቶች ህብረት ምክትል ፕሬዚደንት፣ ሀና ታደሰ፣ በቪክቶሪያ የሴቶች ህብረት ጸሐፊ ለቃለ ምልልሳችን ፈቃደኛ ሆናችሁ ስለቀረባችሁ እናመሰግናለን። እኛም እናመሰግናለን። እንደሚታወቀው ያለንበት ጊዜ በኮቪድ 19 ምክንያት ብዙ ችግሮች የተፈጠሩበት ዘመን ላይ ነው የምንገኘው። ብዙዎቻችን ብዙ ነገሮችን ተምረናል። ከነበረን የህይወት መንገድ መልሰን በአሰራራችን፣ በአናኗራችን፣ በአመጋገባችን፣ የዕለት ተዕለት ህይወታችን በሙሉ እንደገና በሌላ መንገድ እንዲቃኝ የሆነበት አጋጣሚ ነው የፈጠረልንና በጥሩም ወይም ደግሞ በአሉታዊም መንገድ ማለት ነው። ስለዚህ ሶስታችሁም በቪክቶሪያ ስቶች ህብረት ውስጥ የተለያየ ልምድ ያላችሁ የተለያየ የህይወት አቅጣጫ ያላችሁ ሰዎች ናችሁና ያለፈው ስድስት ወር እንበለው የኮቪድ አስራ ዘጠኝ ወቅት የነበራችሁ ቆይታ ምን ይመስል ነበር? ምን አዲስ ነገርን ተማራችሁበት? እንዴትስ አለፈ? አሁንስ እንዴት ነው እያስተናገዳችሁት ያላችሁት ከሚለው እንጀምር እስቲ ከዶክተር ማየነሽ ስዩም ብንጀምር። ማርታ በቅድሚያ ደግሜ ላመሰግናችሁ፣ አንቺም ኤስቢኤስን ላመሰግን ወዳለው። ይሄ በጣም አንገብጋቢ ቶፒክ ነው እና ስለ ሎክዳውኑ የተሰማንን እንደ ህብረተሰባችንም እንደ ራሳችንም ስለጠየቅሽኝ በጣም ምስጋናችን ከፍ ያለ ይሆናል። በህብረተሰብ በእኔ በቤተሰቤ በስራዬ እንደገና በአካባቢ ባለ ህብረተሰብ ያለውን ትንሽ መናገር እፈልጋለሁ። እኔ ትንሽ በዚህ በኮቪድ እና በዚህ አመት ልዩ የሚያደረገው የባለቤቴን እናት ከሀገር ቤት አምጥተን ነበር ለጉብኝት ትልቅ ሰው ናቸው። ሞስት ቮልነራብል ፓርት ኦፍ ዘ ሶሳይቲ ኦልደር ፒፕል ናቸው እና በጣም ያስደንግጦን ነበር። እና ጥንቃቄ በማድረግ በኩሉ እኛ መንግስት ጥንቃቄ ከማድረግ በኒውሱ ከሚወጣው አስቀድመን ነበር ጥንቃቄ የምናደርገው። ገና እኛ ስቴጅ ትሪ እያለን እኛ የስቴጅ ፎር አይነት ጥንቃቄ ነበር የምናደረገው እናታችንን ፕሮቴክት ለማድረግ ማለት ነው። ትንሽ ነርቨስነስ፣ በቤተሰብ ውስጥ ይፈጥራል። ልጆች ያኔ ትምህርት ቤትን ስላልተቋረጠ ልጃችን ከትምህርት ቤት ሲመጣ አጠገባቸውን እንዳይደርስ እናስጨንቀው ነበር። እኛም ውጪ ወጠን ስንመለስ በጣም ፍርሃቻ ነገር ስላለ ጥንቃቄው ትንሽ ስትረስ የሚፈጥር ሁኔታ ነበር። ከዛ እያልን በስራ አኳያም ስንመለከት ልጆቹ ሪሞት ለርኒንግ ሲገቡ ባለቤትም ወርኪንግ ፍሮም ሆም ላክሊ ቦዞፋስ ወርኪንግ እና እኔም ከቤት በምንሰራበት ጊዜ የስራ ኢንቫይሮሜንቱ ራሱ ያለመርሹ አይነት ነው እና ብዙ ጊዜ ስክሪን ላይ ትቆያለሽ። ከዋይትነስ ይፈልጋል። እኔ አንዳንድ ጊዜ ብዙ ጊዜ ስብሰባ አለ፣ ባለቤቴም ስለሚያስተምር የራሱን ጸጥታ ይፈልጋል እና ያ ሁሉ አንድ ላይ በመሆኑ ቴንሽን ይፈጥራል። ቤተሰብ ውስጥ ግን ሁላችንም ካለን ኤክስፒሪንስ፣ እኔም በመንግስት መስሪያ ቤት በምሰራበት ጊዜ ያለውን የቶለራንስ አንዳንድ የሚሰራጩትን ሀውቱ ኮክ ቪስ ሎክዳውን የሚለውን በመረዳት ዊ ጀስት አፕላይድ አት ሆም የመጀመሪያው ጊዜ ያለው እንደዛ እየቀጠለ እያለ ሁላችንም በሪሞት ለርኒንግ በልጆቻችንን ለመርዳት እናታችንን በመንከባከብ ያለው ቀስ እያለ ስንለምደው በተለይ ወደ ስቴጅ ፎር ሲንገባ እኔ በስቴጅ ፎር ያለውን ፍርሀት አላደረብኝም ማለት ይችላለሁ። በጣም በቦት ፖዘቲቭ ሳይድ ያየሁት ለእኔ ፐርሰናሊ እናታችንን ትልቅ ሰው አጠገባችን ወደ ኢትዮጵያ የሚመለሱት ናቸው። ብዙ ጊዜ ሳያስቡት እዚህ አብረው የቆዩት ልጆቼ ዘመድ አጠገባቸው ኖሮ ያ ኤክስፒሪየንስ ስለሌላቸው ትልቅ ሰውን አጠገባ አድርጎ በግብረ ገብነት ትልቅ ሰውን ሉክ አፍተር ማለት እግዚአብሔር ያንን እድል ስለሰጠኝ ለልጆቼ ሪልዬ ትምህርት እንትን አድርጌ ወስጀዋለሁ። በጣም ቆንጆ ኢንቫይሮንሜንት ነው፣ ሀፒ ኢንቫይሮንሜንት ነው በቤተሰባችን ውስጥ ያለው ልጆቼን እናታቸውን አንድ ላይ በማግኘት ማለት ነው እና ይሄ ትንሽ በቤተሰብኛ የኮፒንግ ኢንቫይሮንሜንቱ ቢሆንም፣ በሌላው በኩል በኒውስ የምትሰሚው በመስሪያ ቤት አንዳንድ ብቻቸውን የሚኖሩ ሰዎች ያላቸውን ኤክስፒሪየንስ ታደርጊ ትንሽ እንደ ሰው የምትፈሪው ነገር አለ። ሌላም ደግሞ እኛ በራሳችን በሴቶች ህብረት ውስጥ ያለውን ህብረተሰቡን አንዳንድ ስናደርግ ያለው ፊሊንግ አለና ኦቨር ኦል የስ ችግር አለ በአለም ላይ የሚሰማለን። ለእኔ ራሴን እንዳልጎዳ ወደ ፖዘቲቭ ሳይዱ ነው ማመለክቶ እግዚአብሔር በዚህ ሰዓት ለትምህርት ነው የመጣው ምን እንማራለን። እና ቴክኖሎጂም ሰጥቶን ብዙ ጊዜ በቴክኖሎጂም በመጠቀም ከሰዎች ጋር እንነጋገራለን። ኦቨር ኦል እኔ በተለይ የደካማ እናት አጠገብ አድርጎ ይሄንን ጊዜ ማሳለፍ ደስተኛ ነኝ ማለት የምችላለው እናቴን አጠገቢያ አድርጌ መጦር ወይም እናቴን የሚያስፈልጋትን ነገር ላደርግ ላባ አልችልም። የባለቤቴ እናትን አጠገቢያ አድርጌ እሱን ደስ ይለውና ልጆቼን ደስ ሲላቸው ማየት ብለስድ ማለት እችላለሁ። በዚህ አጋጣሚ ወደ ጽጌሬዳ መኮንን መለስ ስንበልና ና እርስዎ በስራው የጤና ባለሙያ ኖት፣ እንዲሁም ደግሞ አንዲት ልጆን ብቻዎትን ነው የሚያሳድጉት። ኮቪድ አስራ ዘጠኝ ከፈጠራቸው ማህበረሰባዊ ችግሮች መካከል ተለያይቶ በመቆየት ሰዓት የሚፈጠር ብቸኝነት ነው። እርስዎ ይህንን ጊዜ እንዴት ነበር ያሳለፉት? በተለይ ደግሞ ከልጆት ጋር የእናትነትንም ሆነ የአባትነትን ቦታ ሞልቶ በዚህ አስቸጋሪ ጊዜ ውስጥ ማለፍ ምን ይመስል ነበር? ምን ያህል ከባድ ነበር? አመሰግናለሁ ማርታ፣ ይህንን እድል ስለሰጣችሁን እኔ ሲንግል ማም ነኝ። የስራ ሙያ ወይም ደግሞ ጤና ዘርፍ ውስጥ ነው። ጤና ዘርፍ ውስጥ ሆኖ ደግሞ ከሰዎች ጋር በጣም የሚያገናኝ ስራ ነው የምሰራው። እውነቱን ለመናገር መጀመሪያ ላይ እንደጀመረ ሎክዳውኑ በጣም ጭንቀት ላይ ነበርኩኝ። ለምን አዲስ ነው። በጣም ብዙ ሰው እየረገፈ ነበር በአለም ዙሪያ፣ አውስትራሊያ ውስጥ ባይሆንም በጣም ተጨነቅኩኝ። ለምን አንድ ልጅ እኔ እናትም አባትም ሆኜ ነው እንትን የምለው። እኔ ብታመም አይሶሌት እንኳን ማድረግ አልችልም። ልጄን እንዴት አድርጌ ነው ፕሮቴክት ስላደርጋት የምችለው ብዬ መጀመሪያ ላይ ገና ስቴት ትምህርት ቤት ሲዘጋ ከመጨነቅ የተነሳ ኤመርጀንሲ ሊቭ ወሰድኩኝ ለአንድ ወር ማለት ነው። የቤት ውስጥ ቁጭ አልኩኝ። ያንን ታይም በጸሎት አሳለፍኩት። ጊዜም አልነበረም። ጸጥ ያለ ያልተለመደ ጊዜ በእውነት በጣም የሚያስጨንቅ ነበረ። ከዛ በኋላ ያ ነገር ሲያልቅ ስራ መመለስ ነበርብኝ። ሳልሰራ መኖር አልችልም። እየተጨነኩኝ ገባሁ ስራ ማለት ነው። እኔም ስራ ገባሁ፣ ልጄም ደግሞ ትምህርት ቤት መሄድ አለባት። ቤት ውስጥ ሆም ስኩሊንግ ማድረግ አልችልም እንደ ስለዚህ ልጄን አበርትቼ ራሴን አበርትቼ ወደ ስራው መመለስ ነበረብኝ። በጣም በጸሎት ለምን በጣም ከሰዎች ጋር ንኪኪ ያለው የእኔ ደግሞ ክላይንቴሉ የምሰራበት ሆምለስ ባግራውንድ ያላቸው ናቸው። ውጪ ይውላሉ፣ አይሶሌት አድርገው እንኳን የጋቨርንመንቱን ጋይድ ላይን አይከተሉም። ስለዚህ በጣም ዲዛስተረስ ነው የሚሆነው የነበረው ግን ፖዘቲቪቲው ኤቨሪ ዴይ ድራይቨር ጌ ቤቴ ገብቼ በሰላም ስገባ ዳትስ ቢግ ዴል። የኔ ያየውት ፖዘቲቪቲ በቃ ብዙ ባለመጨነቅ ለልጅ ዛ እሷንም ሰፖርት ማድረግ አለብኝ፣ ራሴን ቆሞ የሚሄድ አለብኝ በማለት ጉፑሽ ጥሩ ተመለስን። በአለም ዙሪያ የሚሆነውን ስታይ እግዚአብሔር መስገን ጠብቆም እዚህ ስላደረሰን ብዬ በዛ ነው በፖዚቲቪቲ የማልፈው። ለምን ችግር ተፈጥሮ ቢሆን ኖሮ እንዴት አረጋት ነበር ልጄን በሚል ማለት ነው። ሀና ታደሰ፣ ያንቺ ያናኗር ዘዴ ከዶክተር ማየነሽም ሆነ ጽጌሬዳ ለየት ይላል። ወጣት ባለትዳር ነሽ፣ ልጆችም ገና አልመጡም። በዚህ በኮቪድ አስራ ዘጠኝ ወቅት በአንቺ ቤተሰብ ህይወት ውስጥ ኮቪድ ጥሎ ያለፈው ተጽዕኖ ምን ይመስላል? ወይም ደግሞ ያየሽበት አዲስ የህይወት ልምድ ምን ይመስላል? ያው እንደሰማችሁ በአማርኛና በእንግሊዝኛ ነው የምመልሰው። ቬሪ ቻሌንጂንግ በጣም የማስቸግር ጊዜ ነበረ ያሳለፍነው። መጀመሪያ እንዳልሽው ሜልብን ስቴጅ ፎር ሪስትሪክሽን ውስጥ ነን እና ያስቸግራል። በየት ብቻችን ቤት ነን፣ ኮሚዩኒቲ ጋር አንገናኝም፣ ጓደኞቻችን፣ ቤተሰባችን እና ይሄን በዚህ ጊዜ እሱም ደግሞ ሞ ሀርድ ነገር። በየ ስራ ስትገቢ ሰዎችን ታገኛለሽ፣ ሰላም ትባባላላችሁ። ይሄ ያ ሁሉ አቁሟል። አሁን ስራ ስንገባ ያው ቁጭ ብለሽ አጠገብሽ ማንም ሰው የለም። And yeah, but um it's been very hard. Also the Ethiopian community the but um, social community and underline that because of COVID nineteen. I think physical distancing but um important no, so that we can stop the spread of COVID nineteen, but at the same time it causes some anxiety and and fear, like Umma has said. But um any even shops or and it's really hard, but I think during this time, my coping strategy has been and is crocheting. at the moment, I'm in the middle of making a scarf. Um, <laughs> and it's just been nice because and that's been really um, it's been nice to learn a new skill. It's very therapeutic and I'm also, you know, cooking at this so I think, you know, lockdown but I guess there's also the positive side. You know, you can take up new hobbies and do things that በቪክቶሪያ የሴቶች ህብረት እንደሚታወቀው በየዓመቱ የተለያዩ ዝግጅቶችን ያደርግ ነበር። አሁን በዚሁ ነገሮች ስለተዘጋጉ ብዙ ነገሮችን ማድረግ እንዳልተቻለ ነውና፣ ይሁንና ሌሎች አማራጮች ደግሞ የተከፈቱበት ሁኔታም አለ። ሰዎች በአካል ባይገናኙ ቴክኖሎጂን ተጠቅሞ ደግሞ የተለያዩ ስራዎችን መስራት በጣም እየተለመደ የመጣ ነገር ነውና፣ በዚህ ዙሪያስ ህብረቱ ምን ሲሰራ ቆይተዋል? ሴቶችን በማገልገል ከሴቶችን ባሻገር ሌሎች የህብረተሰብ ክፍሎችን በማገልገል በኩል ምን ምን ስራዎችን ሲሰራ ቆይቷል? በእርግጥ የኢትዮጵያ ወመንስ አላያንስ በዚህ በሎክዳውን በ በጣም አክቲቭ የሆንበት ሰዓት ነበር። ስፔሻሊ በሶሻል ሚዲያው ቫይበር ግሩፕ አለን። ለሜምበሮቻችን ወይም ሜምበርም ባይሆኑ የእኛን ቫይበር ግሩፕ ፎሎአፕ ለሚያደረጉ በፌስቡክ ሰዎች ፊዚካሊ ባይገናኙም አይዘር ቮይስ ሜሴጅ ወይም በቴክስት የተለያዩ ሜሴጆችን እናስተላለፋለን። አንዳንዴ በጣም ንቁ የሆኑ እህቶች አሉን። ጥያቄና መልስ አገርህን ወቃ አይነት ነገር እና ስለ ሀገራችን ብዙ እንድናቅ አንዳንድ የድሮ ነገሮችን እየ እየጠየቁ እየተጠያየቅን እየተመላለሱ አክቲቭ ፓርቲሲፔሽን ነበር። ሌላም እንደገና ሴቶችን ፖዘቲቭ ቲንኪንግ እንዲኖራቸው ከእንደዚህ አይነት ነገር ፖዘቲቭ ነገሮች እንደሚገኙ ኢንከሬጅ ለማድረግ ሎኒነስን አቮይድ እንዲያደርጉ ሞር ኦፍ አክቲቭ እንዲሆኑ ኢጁኬሽናል የሆኑትን ነገሮችን በቫይበር ግሩፓችን ዲስትሪቢዩት እናደርጋለን። ሞር ዛን ዳት በዚህ ሰዓት የኢትዮጵያ ውመንስ አሊያንስ በችግር ያሉ ወገኖቻችንንም ሪች ያደረግንበት ጊዜ ነው። ይሄ ዋን ኦፍ ዘ ብሌሲንግ እና ህብረቱ በዚህ ሰዓት ብዙ በሎክዳውን ፌስ ቱ ፌስ ባለመገናኘት ችግር የገጠማቸውን አንዳንድ ወገኖችን በፋይናንሺያል እርዳታ ቢሆን በሞራልም የተሰማራንበት ሰዓት ነበረ። እንደውም በሁልጊዜ እኔ በቫይበር ግሩፓችን ላይ የተቻላቸውን አንድ ወይም ሁለት ሰው ሎንሊ የሆኑ ቤተሰቦችን አይዘር ሶል ፓረንት ወይም ዲኖ ሲንግል ፐርሰን እየደወሉ እንዲጠይቁ ለራሴ ፐርሰናሌ አንድ ሁለት ሰዎችን ፒክ አድርጌ ሲንግል ፐርሰን የሆኑት እየደወልኩ ቼክ አደርግ ነበር። እና በዚህ ሰዓት ሪሊ የትሩዝ ምልሽ የሕብረትን እውነተኛ ነገር የወጣበት ሰዓት ነው ማለት እችላለሁ። በተጨማሪም የማዘርስ ዴይ ጊዜ ዙሙ ያን ጊዜ ብዙም ስለ ዙም ደብዝ ያለው እውቀት ባይኖረንም ኢቨን ዲኖ ዊ ሀቭ ፖም ኮምፒቲሽን የግጥም ኮምፒቲሽን እያደረን እርስ በርሳችን እየተሳሳቅን በዛ መልኩ አክብረናል። ከሁለት ሳምንት በፊት የኢትዮጵያ ኒውዬርም በቆንጆ ሁኔታ ተራርቆ የነበረውን ሰው አቀራርቦ በሙዚቃ፣ በአንዳንድ ጥያቄና መልስ ኮምፒቲሽን፣ በኮሜዲ በማድረግ ሰውን ለማገናኘት ሞክረናል። ከዙም ውጭ ብዙ ሰው ፎሎ አድርጎናል እና ጥሩም ፊድባክ አግኝተናል ማለት ነው። እና ኮቪድ ሪሊ ዋን ኦፍ በዚህ ሰዓት ጥንካሬያችንን አውጥቶልናል ማለት እችላለሁ በህብረቱ የህብረትን አስፈላጊነት እና ፌስ ቱ ፌስ ባንገናኝም በኦንላይን ራስ ወገንም መርዳት ከፈለግን ወገንን ማበረታታት ከተፈለገ ማድረግ እንደሚችል፣ በተጨማሪ አንድ የረሳውን ነገር ኤጁኬሽን ሪሶርስ ሰዎች እንዲያነቡ ኢንካሬጅ ማድረግ፣ በዩቲዩብ የሚገኙትን ቆንጆ ኢንፎርሜሽን ሼር ማድረግ እና በጣም ቆንጆ ቆንጆ አክቲቪቲዎችን ነው ስናደረግ የቆየ ነው። ማርቲ ሌሎች ተጨማሪ ዘዴዎችን ስ በመጠቀም አባሎቻችሁን ወይም ደግሞ አጠቃላይ ታዳሚዎቻችሁን ለመድረስ ያደረጋችኋቸው ጥረቶች ምን ይመስላሉ? በዚህ ላይ ጽጌሬዳ ሀሳቦትን ቢያክሉ። እንደሚታወቀው የሴቶች ህብረት ዋናና አንዱ አላማው ጠንካራና ጤናማ የቤተሰብ ሕይወት መመስረት ወይም መገንባት ነው። የሴቶች ህብረት ሜንታል ህልትን በተመለከተ ወጣቶችንም ብዙ ስራዎችን ሲሰራ ቆይተዋል። ላለፉት አምስት አመታት ያንንም ሰመራይዝ በማድረግ ነው ቪዲዮ የተሰራው። ስለዚህ ያንን ቪዲዮ ሌታስ ኮኔክት በሚለው ቻናላችን ነው የተለቀቀው። አሁን ደግሞ በተለይ እንደሚታወቀው ሁሉም ቤቱ ቁጭ ያለበት ሰዓት ነው። ሰው ለሰውም የሚገናኝበት አይደለም። ቴክኖሎጂውንም ተጠቅመን ሞር ኦዲየንስም ርች እናደርጋለን ቪዲዮም በመለቀቁም ስለዚህ አሁን ጥሩ ሰዓት ነው። ሰውም ቤቱ ቁጭ ብሎ የሚያይበትም ጊዜም አለው። ሞር አዌርነስም እና የአላማችንም በበለጠ ለህብረተሰቡ የምናስተዋውቅበት ወቅት ነው ብለን ነው ማለት ነው። ያው በሌታስ ኮኔክት ቻናላችን ነው እንግዲህ የተለቀቀው ዩቱብ ቻናላችን ማለት ነው። ዮሐናስ በዚህ ላይ ምን የምትይው ነገር አለ? ገሬዳ እንዳለት ለትስ ኮኔክት ፓኔል ዲስካሽን ሉክስ አት ዘ ኢምፓክት ኦፍ አንሄልቲ ሪሌሽንሺፕ ብትዊን ፓረንትስ ኤን ኢትስ ኢምፓክት ኦን ቺልድረን and like you said በዚህ ጊዜ um, coronavirus pandemic alle, but at the same time, shadow pandemic alle, and that's family violence. And during this period, the rate of family violence has increased in Australia. One in four women in Australia experienced family violence. But the latest research shows that this has increased because of the pandemic, ZIM, and not internationally. Mm. And the main reason for this is, so, You know, they're spending more time together. Uh, before they were going to work, they were going to see people, and there was that, you know, separation. Um, at least for a little bit during the day, but I hulle And we know that also from the research that the sale of alcohol has increased during the pandemic. More people are buying more alcohol and consuming it within the home environment. And that, there's also a relationship between excessive alcohol consumption and family violence. Here pandemic and in the material, has also created a shadow pandemic, which is family violence. Mm -hmm and this data doesn't specifically talk to the ethiopian community, but the whole of australia. community apply -hmm. and so, it discusses the underlying factors that lead to family violence and how this can affect children. Um, i invite you to have a look at this video. Mm -hmm. and it's available on our youtube. if you go to the Ethiopian Women's Alliance in Victoria YouTube channel. በዓለም አቀፍ ደረጃ የወጡት መረጃዎች በቅርቡም ያመላከቱት በተለይ በኮቪድ-19 ወቅት የቤተሰብ አመጾች በተለይ ደግሞ በሴቶች ላይ የሚደርሱ ጾታዊ ሆነ አካላዊ ጥቃቶች መጨመራቸውን ነው። ለዚህም ነው የአውስትራሊያን መንግስት ጨምሮ በርካታ የዓለማችን አገራት በዚህ ዙሪያ ለሚሰሩ ተቋማት ተጨማሪ የገንዘብ ድጋፍን እያደረጉ ያሉት የቪክቶሪያ በቪክቶሪያ የሴቶች ህብረት በተለይ ደግሞ በዚህ ዙሪያ ለወደፊቱ ምን አይነት ስራዎችን ለመስራት አቅዷል? ምንም እንኳን የኮቪድ ሪስትሪክሽን ወይም ደግሞ በኮቪድ ምክንያት የተቀመጡት ገደቦች ቢነሱም የቤተሰብ አመፅም ሆነ በቤተሰብ ውስጥ የሚፈጠሩት ችግሮች በአንድ ጊዜ ይቆማሉ ማለት አይደለምና እነዚህን ችግሮች ከወዲሁ ለመግታት ወይም ለመቋቋም ምን እያደረጋችሁ ትገኛላችሁ? ምን አቅዳችኋል? በእርግጥ ይሄ ሎክዳውን ማለት ብዙ አይነት ችግሮች ይዞን የመጣ፣ አንዳንድ ፋሚሊዎች የሎስ ዜር ጆብ እና ከፍተኛ ስትረስ አለ። መንግስት ምንም እንኳን ጆብ ኪፐርና ጆብ ሲከር አላዋንስ ቢኖርም ያ ነገር ሎንግ ላስቲንግ ላይ ሆን ይችላል እንደገና ደግሞ በአንድ ቤት ውስጥ ድሮ ባልተለመደ አይነት አኗኗር ባልና ሚስት አብረው ሲኖሩ፣ አንዱ እየሰራ አንዱ ቁጭ የሚልበት አይነት የተለመደው ወደ አልተለመደው ሁኔታ ለመቀየር ትንሽ ቻሌንጅ ሊሆን ይችላሉ። በእርግጥ እንዳልሽው እኛ ሴቶች ብንሆንም ለሴቶች ብቻ ሳይሆን በጣም ምን እንገበገብላቸው እና እኔ በአጼ ውመንስ አላያንስ ለሀገራችንም ለራሳችን ተስፋ ይሆናሉ የምንላቸው ልጆቻችን አሉ። በዚህ መካከል እናትና አባት መካከል ያለው ሪሌሽን በሚመጣ ጊዜ ቪክቲም የሚሆኑት ልጆቹ ናቸው እና ታንክስ ቱ ሶሻል ሚዲያ፣ አንዱ ጥሩ ነገር ሶሻል ሚዲያ ወደ ፖዘቲቭ ቀይረን፣ በአሁኑ ሰዓት በዙም ከተለያዩ አካባቢዎች ኤክስፐርቶችን በማምጣት ማነጋገር፣ መወያየት ይቻላል። ምንም የትም ቦታ አዳራሽ ሰዓት ከራይ ዊዝ ዮር ኦውን ታይም አት ዮር ኦውን ፕሌይስ እና በዚህ አጋጣሚ ይህንን ነገር በማሰብ ከኖርዝ አሜሪካ አንድ በኢትዮጵያ ባህል ወግ ያደገ ኢትዮጵያዊ እና የእኛን ካልቸር የሚያውቅ ዶክተር ሙላት ብላኝ ነው የሚባል በቤተሰብ አኗኗርና ሪሌሽንሽፕ ለረጅም ጊዜ ጥናት ያደረገ ብዙ መጽሐፎች የጻፈና ሪሰርች ያደረገ ወንድማችንን ጋብዘናል። በዚህ ግብዣ ላይ ብዙ ነገር አለ እንዳልሽው እንደዚህ ያነ በቤተሰብ መካከል ያለ ችግር ድሮም ከራሳችን ኮሚኒቲ ኤክስፒሪየንስ እንደምታቂው ከዚህ በፊት ህይወት ሁሉ ያለፈበት ኬዝ ነው። እዛ ሳይደርሱ ሰዎችን ማዳን ይቻላል። ብዙ ጊዜ መነጋገር ላይ ነገሮች ትንሽ ያልናቸው ነገር ሳይጎለብቱና መጥፎ ደረጃ ላይ ሳይደርሱ ማቆም የሚቻልበት ሰውየው ከጅምሩ እና ሪሌሽንሽፖቹ ወደ መጥፎ ዳይሬክሽን ሳይሄዱ እንዴት አድርገን ዲቴክት ማድረግ እንዳለብን፣ ከሆኑስ እንዴት ሪዞልቭ ማድረግ እንዳለብን እምቢ ብሎ ደግሞ ብሬክዳውንም ካለ አፍተር ብሬክዳውን ስሙዝ ሪሌሽን እንዴት አድርገ ልጆቻችንን በጋራ እናሳድጋለን በሚል ወንዱንም ሴቱንም ቫዮለንስ፣ አንዳንድ ጊዜ በወንዶችም ሊደርስ ይችላል እና በዛ መካከል ልጆች ቪክቲማዝ ሊሆን ይችላሉ እና በጥሩ ሁኔታ ከራሳችን ባህልና ወጋ ሊያስተምረን የሚችል ወንድም ኦክቶበር ሶስት በዙም ጋብዘናል እና እንደሚታወቀው የጤናማና የጠንካራ ማህበረሰብ የአገር መሰረት ትዳርና ቤተሰብ መሆኑን አይርሶ እና ወገኖቻችን በዚህ ቀን መጥተው ታዳሚ እንዲሆኑ በኢትዮጵያ ውመንስ አላያንስም እጋብዛለኝና ይሄ ቬሪ ኢምፖርታንት ነው ለኛ፣ በተለይ በሽምግልና ውስጥ የሚሰማሩ የሃይማኖት አባቶች፣ እድሜ ገደብ የለውም። እህት ወንድም፣ በትዳር ላይ ያሉ ትዳራቸው በሆነ አጋጣሚ ብሬክዳውን ኖሮ ልጆቻቸውን ሴፓራት የሚያሳድጉ ሁሉንም ስለሚነካ በጣም ኢምፖርታንት ኢሹ ነው ብለን እናስባለን። የምናደርገውን የዙም ሊንክ ሼር በማድረግ በዛ ቀን መጥተው ውይይቱን እንዲሰሙ እንጋብዛለን። ጥያቄ መጠየቅ ይችላሉ። ወደፊትም ከሰውየው ጋር ይህን ችግር ቢመጣ ራሱ ሄልፕ ሊያደርገን የሚችል ወገናችን መሆኑን ፕሮሚስ ገብቶልናል እና ይሄ ትልቁ ጥሬ ነው እላለሁኝ። ዶክተር ማየነሽ ስዩም በቪክቶሪያ የሴቶች ህብረት ፕሬዚዳንት፣ ጽጌሬዳ መኮንን የህብረቱ ምክትል ፕሬዚዳንት፣ እንዲሁም ሀና ታደሰ የህብረቱ ጸሐፊ አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። መልካም ጊዜ እንዲሆንላችሁም ምኞታችን ነው። ማርቲ፣ እኛም እጅግ እጅግ በጣም ነው የምናመሰግነው። ይህ ቶፒክ ለእኛም ሆነ ለኮሚኒቲያችን በጣም አንገብጋቢ ስለሆነ ይህን ሬዝ አድርገሽ እኛ ስለጋባሽን በጣም በእጅጉ እናመሰግናለን። በህብረተሰብ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።